የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የጀግኖች ቀን ከዛ ሁሉ የጦርነት እሳት ተርፈው በሕይወት የሚገኙትን በሕይወት እያሉ አለን፣ አረሳናችሁ፣ እንኮራባችኋለን ብለን መመስከር ስማቸውንና ታሪካቸውን ከፍ ከፍ ማድረግ ሌላው ተግባራችን ነው። ይህ ደግሞ በሰፊው ተቀባይነት ማግኘት የሚገባው የብሔራዊ ባህላችን አካል መሆን ያለበት እንደሆን ማስገንዘብ እንወዳለን። ወታደሩ የማን ነው? ለሀገሩ ሕይወቱን እስከ መሠዋት የተሰለፈ ዜጋ ምንነትና ያገለገለበት ሥርዓት የሚታዩባቸው ለየቅል መነጽሮች ይህን ጥያቄ ያጫረ መድረክ ነው። ምላችሁ አካላችሁ የጎደለ ሕይወታችሁ፣ ያለፈ ሜዳ ላይ የተበተናችሁ፣ ልጆቻችሁ አንገታችሁን የደፉባችሁ በሙሉ እኔ እንደ አንድ ዜጋ ይቅርታ ጠይቃችኋለሁ። ላደረጋችሁልን ሁሉ ግን አመሰግናለሁ። ሰላም ብለናል። ጀነራል መርዳሳ ጀነራል አሸናፊ። ጀነራል መርዳሳ ነኝ። እንደምን አለ፣ ደህና ነው ወይ? ደህና ነኝ። ጌታዬ ላይ እፈልግ ነበር። ያው እንግዲህ በአጋጣሚ አልተገናኘንም። እንኳን አሁን ደግሞ ድምፅህን ሰማሁህ ደስ ብሎኛል። ደስ ብሎኛል። እግዚአብሔር ያለበት ቀን እንገናኛለን። አሜን። ከዘንድሮ የዋሽንግተን ዲሲው የጀግኖች ቀን ተሸላሚዎችና አሸላሚዎቻቸው ጋር እንወያያለን። የሰማችኋቸውም ሁለቱ የቀድሞ ከፍተኛ የጦር መኮንኖች ሜጀር ጀኔራል መርዳ ሳሌሊሳ ከአዲስ አበባ፣ ብሪጌዲየር ጀኔራል አሸናፊ ገብረ ጻድቅ ከዚሁ ከስቱዲዮ እንዲሁም ከአስተባባሪ ኮሚቴው አባላት አንዱ አቶ ብርሃን ወልደ ስላሴ፣ እሳቸውም ከዚሁ ከስቱዲዮ ናቸው። የቴዲ አፍሮ ጉዳይና የካናዳው ፓርላማ አባል አሌክስ ነዳል ለፕሬዚዳንት ሙላቱ የተጻፈ ግልጽ ደብዳቤ። ተናይስትልን አድማጮች እንደምን አመሻችሁ። ከሁድ መስከረም 14 29 ዓ ም ልዩ ልዩ ቅንብሮች ጋር የፕሮግራም አቀናባሪያችን ንጉሡ ይዘን የራዲዮ ምጽት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደነን። አሁን የሰዓቱን ያለም ዜና። እንደምን አመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳኒ ነኝ። የጀርመኗ መሪ አንገላ መርከል ዛሬ በተካሄደው ታሪካዊ በተባለ ፌዴራል ምርጫ ለአራተኛ ጊዜ አሸንፈዋል። የምርጫው ዘመቻ ከሶስት ወራት በፊት ከተጀመረበት ጊዜ አንስቶ እንደሚያሸንፉ ተገምቶ ነበር። ይሁንና ገዢው ክርስቲያን ዲሞክራቲክ ፓርቲ ከተጠበቀው ያነሰ ድርሻ ነው ያገኘው። በድኅረ የጀርመኑ ጦርነት ለአራተኛ ጊዜ ከተመረጡት ሶስት የጀርመን ቻንስለሮች መርከል አንዷ ሆኑ ማለት ነው። አሜሪካውያን አትሌቶች ጨዋታ ከመጀመሩ በፊት የሀገሪቱ ብሔራዊ መዝሙር ሲዘመር አንነሳም በማለታቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቃላት ጦርነት ከፍተውባቸዋል። ከስራቸው መባረር አለባቸው ከማለት አልፈው ደጋፊዎቻቸው ጨዋታቸውን ከማየት መቆጠብ አለባቸው ብለዋል። አብዛኞቹ ጥቁር አሜሪካውያን የሆኑት በብሔራዊ ፉትቦል ሊግ የሚጫወቱት አትሌቶች መዝሙሩ ሲዘመር አንነሳም ያሉት በሀገሪቱ አናሳን ሕዝቦች ላይ ፍትሐዊ አያያዝ የለም በሚል እምነት ተቃውሟቸውን ለማሰማት ነው። ትራምፕ ታዲያ ለብዙ ቀናት ሲዘልፏቸው ሰንብተዋል። የብሔራዊ ፉትቦል ኮሚሽነር ሮጀር ጉዴል ታዲያ እንዲህ አይነት ከፋፋይ አነጋገር ለሊጉ አክብሮት አለመስጠትን ያሳያል ሲሉ ተቃውሟቸውን አሰምተዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሰሜን ኮሪያ የውጭ ጉዳይ ሚኒስትር ለሰነዘሩት ስድብ የዛቻ ምላሽ ሰጥተዋል። የሰሜን ኮሪያ ውጭ ጉዳይ ሚኒስትር በተባበሩት መንግስታት ድርጅት የተናገሩትን አሁን ሰማሁ። የትንሹ ሮኬት ሰውዬን አባባል የሚያስተጋቡ ከሆነ በዚህ ዓለም አይኖሯትም ሲሉ ፕሬዚደንት ትራምፕ በትዊተር ምላሽ ሰጥተዋል። የሰሜን ኮሪያ ውጭ ጉዳይ ሚኒስትር ትላንት ቅዳሜ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ባደረጉበት ወቅት በትራምፕ ላይ የስድብ ጋጋታ አውርደዋል። የውጭ ጉዳይ ሚኒስትሩ ሪዮንሆ ባለፈው ማክሰኞ የሰሜን ኮሪያውን መሪ ኪም ዦንግ ኡንን ሮኬት ማን ማለት ሮኬቱ ሰውዬ ላሉት ምላሽ መስጠት ይኖርብኛል ብለዋል። በሚያዳብሩት የኒክሌር መሳሪያ ምክንያት ያጥፍቶ ማጥፋት ተልእኮ ላይ ናቸው ሲሉም ትራምፕ ነቅፈዋል። አእምሯቸው የተዛባና በስልጣን ጥማት የተለከፉ ናቸው ካሉ በኋላ የሰሜን ኮሪያ የውጭ ጉዳይ ሚኒስትር የአጥፍቶ መጥፋት ተልእኮ ያላቸው እሳቸው ናቸው ሲሉ ለትራምፕ የዘለፋ ምላሽ ሰጥተዋል። በሚከፍቱት የአጥፍቶ መጥፋት ጥቃት ምክንያት የንጹሐን አሜሪካውያን ሕይወት ቢጠፋ ተጠያቂ የሚሆኑት ትራምፕ ናቸው ብለዋል። ሰሜን ኮሪያ በዩናይትድ ስቴትስም ሆነ በአንድ ወዳጅ ሀገር ጥቃት ብትከፍት ሙሉ በሙሉ አጥፋታለሁ ሲሉ ትራምፕ ለዛቱት ነው የሰሜን ኮሪያ የውጭ ጉዳይ ሚኒስትር ምላሽ የሰጡት። አያይዘውም ሪ በስምንት ወራቱ የስልጣን ጊዜያቸው ትራምፕ ዋይት ሀውስ ቤተ መንግሥትን ጩኸት ወደ በዛበት ገበያ ለውጠውታል። አሁን ደግሞ የተባበሩት መንግስታት ድርጅትን ገንዘብ የበላይነት ወደሚይዝበት ደም መፋሰስ ደግሞ ዕለታዊ ተግባር ወደሚሆንበት የወሮ በሎች መድረክ ለመለወጥ ሞክረዋል ሲሉ ሰድበዋቸዋል። የትራምፕን የቢሊዮነርነት መሠረትን ለመነካካት መሆኑ ነው። ሰሜን ኮሪያ የኒክሌር መሳሪያ ሙከራ በምታካሄድበት ቦታ አጠገብ ትላንት የተሰማው አነስተኛ ርዕደ ምድር በኒክሌር ፍንዳታ ሳይሆን በተፈጥሮ በተከሰተ የመሬት ነውጥ ሳይሆን እንዳልቀረ አጎራባች ሀገሮች ጠቁመዋል። የደቡብ ኮሪያ የአየር ትንበያ አገልግሎት ቃል አቀባይ የኒክሌር ፍንዳታ ቢሆን ኖሮ ምልክት ይታይ ነበር፣ ግን አልታየም ብለዋል። የቻይና ርዕደ ምድር አስተዳደር በበኩሉ በሶስት ነጥብ አራት የተለካ ርዕደ ምድር መሆኑን ገልጾ የኒክሌር ፍንዳት አይደለም ብሏል። የዩናይትድ ስቴትስ የጂኦሎጂ ማለት የመሬት ጥናት ግን የጥናቱ የመሬት ነውጥ ሰው ሰራሽ ይሁን የተፈጥሮ መሆኑን ለማረጋገጥ እንዳልቻለ ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ከአዲስ ዓመት ሰላምታ ጋር የተላከች ቤተኛችን ያደረሰናት የአዲሱ ዓመት መጀመሪያ ራዲዮ መጽሔት ግጥማችሁ ሰላም አዲሱና አሉላ ሲሉ ይንደረደራሉ። እንዲሁም የአሜሪካ ድምፅ ራዲዮ ታዳሚዎች እንኳን ለአዲሱ 2010 ዓ ም የመጀመሪያዋ የራዲዮ መጽሔት ዝግጅት በሰላም አደረሳችሁ። ከራዲዮ መጽሔት ታዳሚዎች ጋር አብረን እንኮመኩም ዘንድ ለአዲሱ ዓመት መባቻ የቋጠርኳትን ጥንቅሽ የሆነች ግጥም እንሆ። አዲሱና ሎላ መሪውን የያዙት እንጂ ታዲያ የራዲዮ መጽሔት ዝግጅት የሁላችንም ነች። ይችኛዋ ነጥባቸው ለአድማጮች ያለዋት ናት። ታዲያ ለሁሉም ትክክል ብለዋል። የራዲዮ መጽሔት ዝግጅት ይልቁንም የእናንተ የአድማጮቻችን ነው። ደንበኛችን በመልእክታቸው ይቀጥላሉ። ሁላችንም አብረን ተሳፍረን አብረን አኮብኩበን አብረን በአየር ላይ በመወንጨፍ አብረን ያሰብንበት ቦታ የምንደርስባት የሐሳብ ጥያራ በአዲስ ዓመት አብሮነት፣ ፍቅር፣ ወንድማማችነትና አንድነትን በሚፈነጥቁ ዝግጅቶች እንቁጣጣሽ እንደምትሉን ተስፋ አለኝ። በበኩሌ እንቁጣጣሽ ብያችኋለሁ። አክባሪያችሁ የራዲዮ መጽሔት ቤተኛ አስራዳው ከፈረንሳይ የኢሜል መልክታቸውን ቋጩ። ለአዲስ ዓመት የቤተኝነት ሰላምታቸውም ላደረሱን ምርጥ ግጥምም እናመሰግናለን። እናም የሳምንቷን ምርጥ ግጥም ወደምናሰማበት የድምፅ መስኩ አገኘውሽ መስሎኝ በየጫካ በየጢሻው የተደበቅሽ ስንከራተት በያለበት ስፈልግሽ እየባዘንኩ አቀብ ቁልቁል ድንጋይ ቋጥኝ ስፈነቅል ሙጃ ሳሩን ሳጭድ ስነቅል ቁጥቋጦውን ስጎለጉል እሾህ ቈንጥር ስመነጥር አፈር ስጭር ድብ ስቈፍር መኝታ ቤት ሳሎን ጓዳ ስበረብር ከደሜ ጋር ተቀላቅለሽ በልቤ ውስጥ አገኘውሽ ይሆን ብዬ ድንገት እግዜር አስመልክቶሽ ምናኔውን አስመርጦሽ እርግፍ አርገሽ ሥጋ ከንቱን ይሁን ብለሽ ጦም ጠሎቱን አንተ ዋሻ ቤቴ ብለሽ ዓለም በቃኝ ብለሽ መነሽ ኪርያ ላይ ሶ ኪርያ ላይ ሶ አድነነ ከማቱ ሰውረነ ከድንገቱ መሃረነ ሥጋ ወነብስ በጸሎቱ ብለሽ እንደሁ ግራ ገብቶኝ በየቦታውስ ስሻሽ ስቃኝ በደሜ ውስጥ ተቀላቅለሽ በልቤ ውስጥ አገኘሁሽ። ጭንቅ ቢለኝ ጠፍተሽ እንደሁ ሀገር ጥለሽ የተደበቅሽ ከኔ ርቀሽ ስፈልግሽ በያለበት አገር ለአገር ስንከራተት በከተማ በገጠሩ በያለበት በሰፈሩ ቆላ ደጋ ወይና ደጋ ሳላሰልስ ክረምት በጋ በዋልኩበት ባደርኩበት ስቁነጠነጥ ተጨነቄ ተጠብቤ ስንቆራጠት አገኘውሽ በልቤ ውስጥ ተደብቀሽ በከላቴ ስትላወሽ ከደሜ ጋር ተቀላቅለሽ በልጅነት ስንጫወት ድብብቆሽ ገና አልነጋም ቆይ እያልኩሽ ስውር ቦታ ተደብቀሽ በየቦታው ስፈልግሽ ስፈልግሽ ስፈልግሽ አረፍ እንዳልኩ ድክም ብሎኝ ባለሁበት አሸልቦኝ ተኳኩለሽ ተጋጊጠሽ ከበፊቱ በእጅጉ አምረሽ በልቤ ውስጥ አገኘሁሽ ከደሜ ጋር ተቀላቅለሽ አቀብ ቁልቁል ስትላወሽ፣ አዎ አገኘሁሽ፣ አገኘሁሽ በልቤ ውስጥ ተሞሽረሽ በአካላቴ ዙፋን ሰርተሽ። መስከረም አንድ ቀን 2010 ዓ ም ለደራሲ ሐዲስ ዓለማየሁ ለተዋናይ ወጋየሁ ንጋቱ፣ ለድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ማስታወሻ ትሁንልኝ ይላሉ አስራደው በድጋሚ። I'm be able to ሄሌን ባህሌን አቦነሻድ ነው። እናመሰግናለን። ድንቅ ሙዚቃ። ወታደሩ የማን ነው? ለአገሩ ሕይወቱን እስከ መሠዋት የተሰለፈ ዜጋ ማንነትና ያገለገለበት ሥርዓት የሚታዩባቸው የለየቅል መነጽሮች፣ ይህን ጥያቄ ያጫረ መድረክ ነው የጀግኖች ቀን። ከዚህ በመቀጠል የአምሳ ልቃ ገረመው ኃይለማርያም ታናሽ ወንድም ግንሜ ኃይለማርያም ወደ መድረኩ ወደ አዳራሹ ጦርነት ሰዓት ተርፈው በህይወት የሚገኙትን በህይወት እያሉ አለን አልረሳናችሁ እንኮራባችኋለን ብለን መመስከር፣ ስማቸውንና ታሪካቸውን ከፍ ከፍ ማድረግ ሌላው ተግባራችን ነው። ይህ ደግሞ በሰፊው ተቀባይነት ማግኘት የሚገባው የብሔራዊ ባህላችን አካል መሆን ያለበት እንደሆን ማስገንዘብ እንወዳለን። በዚህ ምሽት በምናከብረው የኢትዮጵያ ጀግኖች ክብረ በዓል ላይ ተሸላሚ እንግዶቻችን ለኢትዮጵያ ብሔራዊ አንድነትና ነፃነት ከፍተኛ ጀግንነትን ካስመዘገቡ በብዙ ሺህ ከሚቆጠሩ የኢትዮጵያ ጀግኖች ማዕከል ሲሆኑ እነሱም፣ አንደኛ ሜጀር ጀነራል መስፍን ገብረቃል፣ ሁለተኛ ሜጀር ጀነራል መርዳሳ ለሊሳ፣ ሦስተኛ ብርጋዴር ጀነራል አሸናፊ ገብረ ጻዲቅ፣ አራተኛ ኮሎኔል ብርሃኑ ውብነፍ፣ አምስተኛ ኮሎኔል ካሳ ገብረ ማርያም በህይወት ያሌሉ፣ ስድስተኛ ሀምሳ አለቃ ገረመው ኃይለ ማርያም በህይወት ያሌሉ፣ ሰባተኛ በምጽዋው ጦርነት ለተሰዉ መላው የቀድሞው ኢትዮጵያ ባህር ኃይል አባላት መሆናቸውን ስገልጽ ከፍተኛ ደስታ ይሰማኛል። በአዲስ ዓመት ዋዜማ እዚህ ዋሽንግተን ዲሲ ውስጥ የተካሄደ የምስጋና ሥነ ሥርዓት ነው። አሁን ቀደም ብለን በመግቢያችን እንዳስተዋወቅ ነው ከዘንድሮ የጀግኖች ቀን ተሸላሚዎችና ከሸላሚዎቻቸው ወይም ከአክባሪዎቻቸው ጋር እንወያያለን። ቀደም ሲል አድማጮች እንደገለጽነው አሉላ፣ ይሄ ዝግጅት እኔም አንተም የተገኘንበት ነው። የቀድሞ የጦር መኮንኖች ናቸው። ሜጀር ጄኔራል መርዳሳ ሌሊሳ የኢትዮጵያዊነቴ ትውስታ የሚል ወደ 470 ገጽ ያለው መጽሐፍ ባለፈው ነሐሴ 2008 አሳትመው አውጥተዋል። አንዱ ተሸላሚ ወይም ተከባሪ እርሳቸው ነበሩ። ይሰሙናል ጄኔራል? በጣም ጤና ነው እግዚአብሔር የተመሰገነ ይሁን እናንተ እንደናል እንኳን ደስ ያለ ሌሎቹን እንግዶች እናስተዋውቀው እሺ ይቀበላለሁ እንኳን አብሮ ደስ አለን ብርጋዴር ጀኔራል አሸናፊ ገብረ ጻድቅ ሌላው የዘንድሮ ተሸላሚ ናቸው ጀኔራል አሸናፊ እርስዎም እንኳን ደስ ያለት አመሰግናለሁ በታ ሌላ እንግዳችን አዲሱ የዚህ ፕሮግራም አስተባባሪ ለሀገራቸው ህይወታቸውን የሰው ወይም የተለየ ጀግንነት ተግባር የፈጸሙ የኢትዮጵያ ጀግኖች በሚል የጀግኖች ቀን ሰይመው በሚንቀሳቀሱት ማህበር ውስጥ ቀዳሚውን የአስተባባሪነት ስራ የያዙት አቶ ብርሃኑ ወለስላሴ ናቸው። እንኳን ደህና መጡ። እርሶም እንኳን ደህና ቆየ ያን መርዳሳ መስመር ላይ ናቸው። ተዋውቃችኋል ሁለታችሁም። ሰላም ብለናል። ጀነራል መርዳሳ፣ ጀነራል አሸናፊ። ጀነራል መርዳሳ ነኝ። እንደምን አለ ደህና ነህ ወይ? ደህና ነኝ ጌታዬ። ላ የፈልግ ነበር። ያው እንግዲህ በአጋጣሚ አልተገናኘንም። እንኳን አሁን ደግሞ ድምፅህን ሰማሁህ ደስ ብሎኛል። እሺ ምን ደስ ብሎኛል። እግዚአብሔር ያለበት ቀን እንገናኛለን። አሜን። ሰላም ጌታ እንደምን አሉ? ብርሃኑ ነኝ። ሰላስቅድመቶ ብርሃኑ እንድጻድቅ ምን ተናምዳለሁ። እንደምን አሉ? መልካም። እንግዲህ አዲሱ ለሀገራቸው በረጅም ዘመን አገልግሎት ያደረጉ የጦር መኮንኖችን ነው ያቀረብነው። የዚያን እውቅና ሰጪ ወይም የአክብሮት ስነ ስርዓቱን ያካሄደው ቡድን የጀግኖች ቀን በሚል ቀደም ብለን የጠቆምነው ይህን ስርዓት የሚያካሄደው ቡድን ነው እና እስኪ ባጭሩ ፈጥነን ወደ ጀኔራል መርዳሳ እንድንሄድ እንዴት ለዚህ ሽልማት እንዳበቃቸዋቸው ባጭሩ ይግለጹ አቶ ብርሃኑ ጥሩ ነው እንግዲህ የጀግኖች ቀን ለሶስት ተከታታይ አመታት አዘጋጅተን ነበር ከ2008 እስከ 2010 በአጋጣሚ ለተወሰኑ ጊዜ ተቋርጦ ነበር አሁን ደግሞ ችግሮቹን ሁሉ አስወግደን መስከረም ስምንት ሁለት ሺ አስር አድርገን ነበር እና የጀመርነው ስድስት የአገር ባለውለታ መኮንኖችን የቤታሽሙችን አካተን ነበረ በተጨማሪ የኔቪን በአጠቃላይ የኔቪ ሰራዊት ለሀገራቸው መስዋዕትነት የከፈሉትን ያከበር ነው። በስም ለመጥቀስ ያህል የመጀመሪያው ሜጀር ጀነራል መስፍን ገብረቃልን፣ ሜጀር ጀነራል መርዳሳ ለሊሳ፣ ብርጋዴር ጀነራል አሸናፊ ገብረ ጻድቅን፣ ኮሎኔል ካሳ ገብረ ማርያም፣ በህይወት የሌሉ በናቅፋ የተሰዉ፣ ኮሎኔል ብርሃኑ ውብነህ የርሀይል፣ በምስራቁ ጦርነት ትልቅ ስራ የሰሩ ሀምሳ አለቃ ገረመው ሐብተ ማርያምን በናቅፋ የተሰዋ እና የመጨረሻ ኢትዮጵያ የቀድ ባህር ሊ በምጽዋው ጦርነት ህይወታቸውን መስዋዕት ያደረጉት ለሀገራቸው አንድነት እና እነሱን ጠቅላላ ነበር ያከበርነው። ጀነራል ሰሙናል እርስዎም እንግዲህ አንዱ ተከባሪ ተሸላሚ ነበሩና እርስዎ የተሰማሁትን ስሜት አብረው ይገልጹልናል። አዲስ ስለጻፉት መጽሐፍም ጥቂት እናወራለን። የኢትዮጵያዊነት ትውስታ ብለው እዚህ እንዳሉ በስልክ አግኝተነዎት ነበረ። በበዓሉ ላይ ሊገኙ ያልቻሉት በቤተሰብ እክል ምክንያት ወደ አዲስ አበባ ቶሎ በመሄደው ነው የሄዱበት ጉዳይ ሰላም ሆነ ወይ? ስለ ሽልማቱስ ምን ይሰማዎታል? ቤተሰቤ በተከሰተው ጉዳይ ለህይወቷ ደህና ነች። ሱካር በሽተኛ በመሆኗ የበሽታው ጠባይ ነው። ቶሎ ብሎ የሞገድ አይደለም። ይሄ እንዳለ ሆኖ እናንተ ስለ ሀገራችን ለኢትዮጵያ ብላችሁ የእኛን አስባችሁ በማድረጋችሁ እግዚአብሔር ውለታውን ቀብልላችሁ፣ በዴ በኩል ደስ ብሎኛል። በግለሰብ ደረጃ በከፍተኛ ደስ ብሎኛል። እርግጥ በሕይወት እኛ በምሳሌነት የሚሸለም እንጂ ይህ ሽልማት በህይወት እንደሌሉት ለጠቅላላው ሰራዊታችን ለሀገራችን መስዋዕትነት የከፈሉትን ሰዎች የሚወክል ይመስለኛል እና በዚህ አይነት አንጻር ሲያ በጣም ደስ ይለኛል። እርስዎም በመጽሐፎ፣ እነዚህም ባለውለታ ኢትዮጵያውያን ከተራ ወታደር እስከ ከፍተኛ ማድረግ ያሉትን እያስታወሱ ጥሩ መጽሐፍ አብቅተዋል፣ የኢትዮጵያዊነቴ ትውስታ በሚለው ያንን በተመለከተ እንግዲህ አሉላ በሌላ ጊዜ እያለን አሁን ግን በሽልማቱ ዙሪያ የተሰማቸውን ሊገልጡልን ነው። ምናልባት ጥያቄ ነው ሰላማችሁ እንደው ቅብብሉ እንዲኖር ያህል እዚህ አጠገባችን ብርጋዴር ጀኔራል አሸናፊ ገብረ ጻዲቅ አሉ። ቀደም ብለን ጠቁመናል። ብርጋዴር ጀኔራል አሸናፊ እንኳን ደስ ያሉት በድጋሚ። እምብዛም ያልተለመደ ነው ማለት ይቻላል። የተወሰኑ ኢትዮጵያዊ ድርጅቶች አሉ ለህብረተሰብ ለሀገራቸው፣ የላቀ አስተዋጽኦ ያደረጉ ኢትዮጵያውያንን የሚያከብሩበት የሚሸልሙበት ለእነ አቶ ብርሃኑ ሶስት አመት በተከታታይ አድርገው ተቋርጦ ድጋሚ አድርገዋል። ያንህል ብዙ የተለመደ ነው ማለት ያስቸግራል እና ለሀገራቸው ያደረጋችሁት ነው ከዚህ ጊዜ በኋላ አስታውሰዋችሁ እናንተን ጠርተው ሲያከብሯችሁ ምን ተሰማዎት? እንዴት ተቀበሉት? አመሰግናለሁ። በእርግጥ ለሀገራችን ለሽልማት በቃለን ብለን ሳይሆን መቼም ወታደረን የሚያዘጋጀው በተለያየ ሁኔታ በተለያየ ታሪክ ወቅት የሚመጣውን ማንኛውም ለመቋቋም መከላከያ ኃይል ነው፣ ጠላትን እንዲከላከል ነው። በዛ ውስጥ ሁላችንም ተሰልፈን ይህንን አገልግሎት ሰጥተናል። በመስራቁም ሆነ በሰሜኑም ጦርነት እንግዲህ ወታደራዊ አገልግሎት ያገለገልነው ሰዎች ብዙ መስዋዕትነት ተከፍሏል። ብዙ ደግሞ በህይወት የሌሉ ጓደኞቻችን አሉ። እኛ ቅድም ጀነራል መርዳሳ እንደተናገሩት በህይወት ሆነን ይህን ነገር በማየታችን እኔ በግል በጣም ደስ ብሎኛል። ሌሎችም ጓደኞቼ እንግዲህ እኔን ሲያዩ ሰዎች ከእሱ ጋር ሰርተዋል ብለው ያስታውሷቸዋል። ምናልባትም ይሄ የሽልማት ኮሚቴ እነኚህን ደግሞ ያልታሰቡ ሰዎች እድል ሰጥተው በህይወት ቢኖሩም ባይኖሩም እንግዲህ እንደሚያስታውሷቸው ተስፋ አደርጋለሁ። ስራው በእርግጥ የተሰራው ለሀገራችን ስለሆነ ያለፉትም ህይወታቸው የተሰዋው እንዲሁ ከንቱ አይደለም። የሀገራችንን ቅርጽ ባለበት ሁኔታ ጠብቀን ነው ነገር የተለወጠው። አንዳንድ ለውይይት የሚጋብዙ ነጥቦች አሉ። በተለይ አሁን ስርዓት ከተቀየረ በኋላ በዚያን ዘመን የነበሩ ውጊያዎች መልካቸው የተለያየም ቢሆን በዚህ ክብር ለእውቅና የበቁ ከወራሪ ኃይል ጋር የተደረገ ውጊያ ውስጥ ከሶማሌ ጦር ጋር የነበረው ውስጥ የተሳተፉም አሉ። ሌላው ደግሞ በሰሜኑ የኢትዮጵያ ክፍል የእርስ በርስ ጦርነትም ስለነበረ በሌላ ጎራ ተሰልፎ የሚዋጉት ዛሬ ወደ ኃይል የመጡት ወገኖች ኢትዮጵያውያንም ስለነበሩ ምናልባት ኤርትራ ኤርትራ የምትባል ሌላ ሀገር ትፈጠር እንጂ ዛሬ አንድ ክፍለ ግዛ የነበረች ነች። ና እስኪ በዛ መድረክ ላይ በተነሳው መንፈስ ጀኔራል መርዳሳ የተከታተሉ መሆኑን እርግጠኛ አይደለሁም። እርሶ ቢጀምሩልን ወታደሩንና ስርዓትን የሚለይ መንፈስ በዛ ስነስርዓት ሙሉ ስነስርዓቱ መባል ይቻላል ተነስቶ ነበረ። እንዴት ይመለከቱታል? እናንተ በወታደራዊ ደርግ ስርዓት ውስጥ በወታደራዊ መሪነት አገልግላችኋል። ስርዓቱና አገሩን አንድ ላይ የማየቱን ሁኔታ እንዴት መለየት እንዳለበት ወ ምን ማለት እንደሆነ በመድረኩ ተገልጿል። ቢሰጡ በጣም ጥሩ ጥያቄ ነው። ወታደር የአንድ ፓርቲ ወይንም የአንድ አመራር ላይ ያለ አካል የእሱ ንብረት አይደለም። ወታደር የሀገር ንብረት ነው። ያ ማለት ምንድን ነው? ለረጅም ጊዜ ትሬኒንግ ተሰጥቶ ልምድ አካብቶ አገሩን እንዲከላከል የሚመሰረት ነው። በዓለም ዙሪያም ወታደር የሚያገለግለው ህገ መንግስቱን ነው። ህገ መንግስት ስንል በእኛ አገር እንደሚለዋወጠው ሳይሆን በእውነት ከሀገሩ ጋር የተያያዘ ተደርጎ የተቀረጸ ህገ መንግስት ማለት ነው። ወታደርም ደግሞ አሁን እኔ በደርግ ውስጥ ሰርቻለሁ፣ በንጉሱ ጊዜ ሰርቻለሁ። የደርግ ወታደር ተብሎ ልክ ምንም እንዳልሰራን ሜዳ ላይ መጣሉ ይሄ ትክክል አይደለም። ማንኛውም ወታደር የሰራው ለሀገሩ ስለሆነ በዛው ባገለገለው ሁኔታ ተከብሮ በሀገሩ ሊኖር ይገባዋል እንጂ ስርዓት በተለወጠ ቁጥር ወታደር ደግሞ በዛው አብሮ የሚባረር ወይም የሚጠፋ መሆን የለበትም። ይሄንን ነው የማየው። ወታደር ከስርዓት ጋር ግንኙነት ሊኖረው አይገባም፣ ከሀገሩ ጋር ነው የኢትዮጵያ ወታደር እንጂ የደርግ ወይ ወያኔ እንደዚህ መባል የለበትም። መባል ያለበት የኢትዮጵያ ወታደር ነው። ስርዓት ይለወጣል፣ ወታደሩ ግን እዛ ይኖራል ልምዱንም ለሚቀጥለው እያስተላለፈ የሚሄድበት ሁኔታ ነው ያለው። በቀዳማዊ ኃይለስላሴ ዘመነ መንግስት ታገለግሉ የነበራችሁ የጦር ሰራዊቱ አባላት በቀጥለው ስርዓት ውስጥ የመስራት እድል ኑሯቸዋል። አብዛኞቻችሁ በሌላውም ዓለም እንደሚታወቀው በአንድ ስርዓት ያገለገለ ስርዓቱ ሲቀየር ወይ በምርጫ ሌላ ዲሞክራሲያዊ ሀገሮች ይበልጡን ከሀይል ጋር ከትግል ጋራ ከጦርነት ጋር ያልተያያዘ የስልጣን ሽግግር በሚኖርበት ሀገር ቅድም እንደገለጹት ያን ሁኔታ ነው የምናየውና ያ ልዩነት የቱን ያህል ዛሬ ተቀባይነት አለው? ዛሬ የምናየው ያው የአንድ ጎሳ ልበለው፣ የአንድ ጎሳ ወታደርን ወይንም ለሱ የሚያገለግል አይነት አድርጎ የተቀረጸ ነው። የሀገር ስሜቱም በእውነት በኛ ጊዜ እንደነበረው ያለ አይመስለኝም። ይሄ ትልቅ ልዩነት አለው። ይሄ ትልቅ ልዩነት እንግዲህ በእውነት ሊወገድ የሚገባው ነው። ለሀገሩ ራሱን የሰጠ ወታደር እንጂ ለቡድን የሚሰጥ መሆን የለበትም። እና ፖለቲካ ሌላ ነው፣ ወታደር ሌላ ነው። እና እነኚህ ነገሮች በግልጽ መለየት አለባቸው። እና ይሄ ሁኔታ ነው ለሀገርም የሚጠቅመው። ግን ከፖለቲካ ጋር ወታደሩ ወዲወዳ የሚሄድ ከሆነ የሀገሩም ጥበቃ ትክክል አይመጣም። ልምዱም ማን ለማን ያስተላልፋል? ለኢትዮጵያ ከሆነ ግን እኔ ያለኝን ልምድ ለሚቀጥለው ሰው እያስተላለፍኩ ጊዜ ሲደርስ እወጣለሁኝ። እንደዛ ነው የሚሆነው። ስለዚህ የወታደር ልምድ ቀላልም አይደለም ብዙ ኮስት እና ህይወት ተከፍሎበት የተደረሰበት ነው እና ይህ ከቡድን ጋር መሄድ ያለበት አይደለም። ለሀገር ነው ወታደር ማለት። የኢትዮጵያ ወታደር በቃ እኔም እስከዛ የነበርኩት እንደዛ ነው እንጂ የጃንሆይም ወታደር አልነበርኩም፣ የደርግም አልነበርኩም። አሁን ከዚህኛው ጋርም ግንኙነት የለኝም። ሁ የኢትዮጵያ ወታደር ነበርኩ። በጣም ደስ የሚል ምሽት ነበረ፣ አቶ ብርሃኑ ያዘጋጃችሁት። በምሽቱ አሉላ አብረን ነበር። ታዲያ እዛ ሆነን እናንተ እንዲሁም ሌላ ሰው እንደባለቃለን ብለን ነበር እዚህ ቃለ መጠይቅ ላይ። ይሄ የሽልማት ስነስርዓት በየአመቱ ከተካሄደ በኋላ ለተወሰኑ አመታት ተቋርጦ ነበር። አንተ በሰጠው ገለጣ መሰረት ኮሚቴ ውስጥ ያላችሁ ሰዎች ተነጋግራችሁ አሰባችሁበት እንደገና ተጀመረ። ለመጀመሩ ደግሞ እንደናንተው በጣም አብሮ የሚተጋው የኪነጥበብ ባለሙያው ታማኝ በየነ ነበርና ይሄ ሲነሳ እንዲህ አይነት የኢትዮጵያ ባለውለታዎች ውጪ ወጥተው እፎይ ብሎ በመቀማጫቸው ተከብረው በመጦሪያቸው ነው። ይሄ ያጋጠመው ግን እናንተ በጣም ልትመሰገኑ ይገባል። ለመምረጥ ችግር አይገጥማችሁም? አንዳንዴ መቼም የሁሉ አገልግሎት አንድ አይደለም እና ምን ምን ችግር ይገጥማችሁ ነበር? እንዴት ተወጣችሁት? አዎ ትክክል ነው። ለመምረጥ ችግር አለ። የመምረጡ ሂደት ላይም ትክክለኛ ነው ማድረግ በቅተናል። ግን እነከሌ ያሉ እነከሌ የሚለው ጥያቄ ያስከትላል። ግን ይንድን አለ ከሱ መለስ ያለ ጀግና ደግሞ አካባቢያችን ላይ ካለ ለጅምሩ ይህን እናደረግ ከዚህ በፊት ግን እንዳደረግ ነው ጥሩ ጥንካሬን በነበረበት ሰዓት ከኢትዮጵያ እነ ጄኔራል ጃጋማ ኬሎን፣ ጄኔራል ካሳይ ጨመዳን፣ ጄኔራል ተስፋዬን አምጥተን አክብረናል። በአሁኑ ግን አቅምም አንዳንድ ሁኔታዎችም እንደገና ጅምር ነው ማለት ይቻላል። ለተወሰነ ጊዜ አቋርጠን ስለነበር እና የአመራረጥ ሂደቱ ያንን ይመለከታል አንድ ሁለተኛ ደግሞ ምንድን ነው ቅድም ጀነራል ረዳሳ የተናገሩት ጥሩ አባባል አለ። አንድን ጀግና ስናከብር ወይም አንድን ጀግና አምጥተን እውቅና ስንሰጥ በዛ ውስጥ ሌሎችን ማየት ይቻላል። ተመሳሳይ መስዋዕትነት ነው የከፈሉትና ሁሉንም ማዳረስ አስቸጋሪ ቢሆንም ጊዜ ካለ ደግሞ የተወሰኑትን ማድረግ እንችላለን። እነኚህ የምንሸልማቸው ጀግኖች ከእነኛ ከማንኛውም በላይ ዋናዎቹ ናቸው ብቻ ሳይሆን ከዋናዎቹ አንደኞቹ ናቸው ለማለት ነው። በዛ ጊዜ በዛ ወቅት ኢትዮጵያን ከአዳኑት ውስጥ እነኚህም አንደኛዎቹ ነበር፣ ከቁንጮቹ አንደኛዎቹ ናቸው ለማለት ነው። በዛ ሁኔታ ነው የምናካሄደው። አዲሱ ይሄ እንደም ሌላ የሚለጥቅ ጥያቄ እንድናነሳ ይጋብዛል። እነኚህን ቀደም ብላችሁ እውቅና ያበቃችኋቸውን ሰዎች ስንመለከት፣ በተለይ በመኮንኖቹ በከፍተኛ ማዕረግ በከፍተኛ ኃላፊነት ሰሩ የነበሩት በስራቸው ያሉ ወታደሮቻቸውንም ይወክላሉ ማለት ይቻላል። ወታደራዊ አሰላለፍና ስርዓትን በወጉ አላውቅም፣ ግን እንደምንረዳው በጦር አዛዥነታቸው ብዙ ሺ ተከታዮች ያሏቸው ናቸው። ና ያን ከግምት ሊያስገባ ይችላል። የማረከኝ ከዚህ ቀደም አሁንም የተመለከትኩት አንድ ነጥብ ላንሳ። አያይዤ ከዚህ ቀደም ከታዋቂዎቹ ታላላቅ ጀኔራሎች ጋራ፣ አሊ በርኪ የሚባሉ ተራ ወታደር ፈልጋችሁ ባይመጡም ለዚያ ክብርና እውቅና እንዲበቁ ያደረጋችሁትን አስታውሳለሁ። አሁንም በሕይወት የሌሉ ሃምሳ አለቃ ገረመው ኃይለ ማርያም በታች መኮንን ለእውቅና አብቅታችኋል። ከፍተኛ ቁጥር ያለው ሰራዊት ውስጥ ብዙ ተጋድሎ ምናልባትም ብዙ የጦር አውድማዎች ውስጥ የተሳተፉ ነገር ግን አንድ የሽልማት ድርጅት ከሚያደርገው አንጻር ውሱንነቱ የተረዳችሁ ይመስላል ከዛ አንጻር የበታች መኮንኖችንም በዚህ ውስጥ እንዲታወቁ ተራ ወታደሮችንም በስራቸው እንዲከበሩ ማሰቡ። እንደው አንድ ጥያቄ ጀነራል፣ አድማጭ መቼም ምን ሰርተው ነው ሰው የሸለሟቸው መባሉ አይቀርም። እርሶም ደግሞ አንድ ሰው መጥቶ ይሄ ሽልማት ይሄ ክብር ይገባኛል ብሎ ያምናሉ ተብሎ ሊጠይቁ ይችላሉ። እናቶ ብርሃኑ እርግጠኝ መስፈርቱን አሟልተው ዝርዝር አቅርበው እዛም ቀን ተነቦኛ አይተናል ለአድማጭ ግን እንደው ጎላ ጎላ ያሉ የጦር ሜዳ ግዳጅ የፈጸሙባቸውን በዚህ ቦታ እንዲያደረግ ነው፣ ዋና ዋናውን ሊያነሱልን ይችላሉ። አላበቃም። የቀደሙትም ሌሎች ጥያቄዎችን ይዘን ብዙም ድምጻቸው ያልተሰማውን ጄኔራል መርዳ ሳሌ ሊሳን ጨምረን በሌላ ፕሮግራም እንመለሳለን። ለአሁኑ ግን እንግዶቻችን እናመስግን። እግዜር ይስጥልን። አዲሱ ከማር እስከ ጠዋፍን አይተዋል? በደንብ መጽሐፉን እንደማነብ ያህል በዛ ስሜት ነው ያየሁት ቪዲዮውን። ድሮ ያነበብኩትን ሁሉ እስከሚያስታውሰኝ ትክክል ብልሃል። የታሪኩን ያህል የመጽሐፉን ውበት ያህል የብዙዎችን ትውስታ በዚያ ትረካ ውስጥ ያቆየውን ያህል የሚያነጋግር ይመስለኛል። ወደኋላ ላይ እንግዲህ ድል ይኖረናል። ዘፈኑን እንዳልነው አድማጮች ቆየት ብለን እንመለስበታለን። የቴዲ አፍሮ ጉዳይና የካናዳው ፓርላማ አባል አሌክስ ነዳል። ለመሆኑ አዲሱ የካናዳውን የፓርላማ አባል አሌክስ ነዳልን እና የኢትዮጵያውን ፕሬዚዳንት ሙላቱ ተሾመን ምን አገናኛቸው? እኔ እንጃ። ቴዲ አፍሮ አሁን ቀደም ብለን እንዳስተዋወቅ ነው አድማጮች፣ መንደርደሪያችን በካናዳው የፓርላማ አባል አሌክስ ነዳል ለኢትዮጵያው ፕሬዚዳንት ሙላቱ ተሾመ የተጻፈ ግልጽ ደብዳቤ አንዱ የምሽቱ ትኩረታችን ነው። ድርጊቱ ከተፈጸመ ቀናት ቢያስቆጥርም አሁንም እያነጋገረ ነው። ከጉዳዩ ጋር የሚዛመዱ ሌሎች አዝማሚያዎችን ጨማምሮም የዋሽንግተን ፖስት ጋዜጣ ሰሞኑን በሰፊው ለመዳሰስ የበቃ ርዕስ ነው። የንግግር ነጻነት በማንም የማይቸር በማንም የማይደፈር ሰብአዊ መብት ነው ሲሉ ይንደረደራሉ። የኢትዮጵያ መንግስት የቴዲ አፍሮን የሙዚቃ ኮንሰርት መሰረዙን ተንተርሶ ሰሞኑን ለኢትዮጵያው ፕሬዝዳንት ሙላቱ ተሾመ ግልጽ ደብዳቤ የጻፉት ቀደም ብለን የጠቀስ ናቸው። የካናዳው የፓርላማ አባል ለአሜሪካ ድምፅ በሰጡት አስተያየታቸው ለአዲስ ዓመት መግቢያ አዲስ አበባ ሊካሄድ ታቅዶ የነበረውን የድምፃዊ ቴዲ አፍሮን የሙዚቃ አልበም ምረቃ በባለሥልጣናት መሰረዝ ዜና አስመልክቶ ደብዳቤውን የጻፉት የካናዳው ፓርላማ አባል የመንግሥቱ እርምጃ የዜጎችን መሠረታዊ የሰብአዊ መብት የሚጋፋ በመሆኑ መቀልበስ አለበት ነው የሚሉት። አገራቸው ለኢትዮጵያ የምትሰጠውን እርዳታም በእርግጥ ለተጎጆ የሚደርስ መሆኑን ለማረጋገጥ የሚፈልጉ መሆናቸውን ጨምረው ገልጠዋል። እኚሁ የፓርላማ አባል አሉ። ለአንተ ነው ያናገርካቸውና ወደ ውይይታችሁ ግቡ። ዓለም ለኢትዮጵያዊው የሙዚቃ ኮከብ የአድናቆት ፍቅር ቢቸረውም የገዛ አገሩ መንግስት ግን ግድ የለውም ይላል፣ በመግቢያው የተጠቀሰው የዋሽንግተን ፖስት ጋዜጣ በዓለም አቀፍ አምዱ ያስነበበው ጽሑፍ ርዕስ በግርድፉ ወደ አማርኛ ሲመለስ። የቴዲ ጉዳይ የዋሽንግተን ፖስትን ብቻ ሳይሆን በአዲሱ ዓመቱ ዋዜማ ሰሞን ሊካሄድ ታስቦ የተሰረዘው ዝግጅቱ የሌሎችንም ቀልብ እንደ ሳበ ነው። ሚስተር አሌክስ ነዳል ለፕሬዚዳንት ሙላቱ ተሾመ በጻፉት በዚህ ግልጽ ደብዳቤያቸው ሙዚቃና ሌሎች የኪነ ጥበብ ሥራዎች የአገርን አያያዝና ሁኔታ ሁነኛ ማሳያዎች ናቸው ይላሉ። በቅርቡም የድምፃዊ ቴዲ አፍሮ የአልበም ምረቃ የሙዚቃ ትርኢት መሰረዙ የዚህ ችግር ነጸብራቅ ነው ይላሉ። ስለ ደብዳቤያቸው ዓላማ ሲያስረዱ the purpose of my letter was to raise concern with the uh, cancellation of uh, shows uh, by Teddy Afro and also to raise concern with the human ዓላማ የቴዲ አፍሮ የሙዚቃ ሥነ ሥርዓት መሰረዝና እንዲሁም ባለፉት ነው እነኝህን መብቶችና ርዕሰ ጉዳዮች አስመልክቶ በአገራቸው ፓርላማም ሆነ በዓለም አቀፍ መገናኛ ብዙኃን በግልጽ በመናገር የሚታወቁ መሆናቸውን የተናገሩት የካናዳው ፓርላማ አባል በተለይም ደግሞ ይህን መሰል የመብት ጥሰቶች ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ በሚረዱ እንደ ኢትዮጵያ ባሉ የካናዳ ወዳጅ አገሮች ውስጥ ሲፈጸም እነኝህን ጥያቄዎች በቀጥታ ለማንሳት የሚገፋፉ መሆናቸውን አስረድተዋል። ኢትዮጵያ በየጊዜው ከፍተኛ መጠን ያለው እርዳታ ከካናዳ መንግሥትና ሕዝብ ታገኛለች። በቅድሚያ ያ እርዳታ ለታሰበላቸው በረሃብ አለንጋ ለሚገረፉት ተረጂዎች መድረሱና የሰዎች መብት መጠበቁን ማረጋገጥ እንሻለን። በእርግጥ የምናየው የሰብአዊ መብት ረገጣ ግን በተዘዋዋሪም ቢሆን ያን ዐይነት አመኔታ እንድናሳድር የሚያግዝ አይደለም። በዚህ ግልጽ ደብዳቤም እነኚህና መሰል ርዕሰ ጉዳዮች ላይ የሚያተኩሩ ሥራዎቹ የዜጎቹን ነጻነት፣ አንድነት ተምሳሌት በሆነው ቴዲ አፍሮ እንደ አንድ ሰብአዊ ፍጡር የንግግር ነጻነት መብቱ መከበሩን ማረጋገጥ እንወዳለን። ይሁንና ያይደለም የሆነው ሚስተር ዳላክሎም አገርና መንግስት ለህዝቡ ለዜጎች ፍላጎት እንጂ ለመንግስቱ ፈቃድና ፍላጎት አይደለም የሚቆሙት። እነኚህ መብቶች ባልተከበሩበትም ዲሞክራሲ ብሎ ነገር የለም ይላሉ። ዲዝ አር አይተምስ ዛት ድፍረንሺየት ዲሞክራሲ ፍሮም ፋሺዝም ኤንድ ዲክቴተርሺፕ። እነኚህ ዴሞክራሲን ከአምባገንነትና ከፋሽዝም የሚለዩ ቁልፍ ቁልፍ እሴቶች ናቸው። እነኚህም የሚነግሩን አገርና መንግሥት የሚቆሙለት ግብር ከፋዩ ሕዝብ፣ ቤተሰቡን ለማስተዳደር ደፋ ቀና ለሚለው ዜጋ እንጂ ለመንግሥቱ አለያም ለሀገሪቱ መሪ የግል ፈቃድና ፍላጎት አይደለም። የሕዝብን መብት ማስጠበቅ ያ ነው የመንግሥት ዓላማ። የዜጎችን የመናገር፣ የመጻፍ፣ የመፍጠር ነጻነት ስትገድብ፣ የመሰብሰብ መብት ሲነፍግ፣ መንግሥቱ ከዜጋው በላይ ባለመብት ያሻውን የማድረግ ሥልጣን ያለው ነው እያልን ነው። እንደ አንድ ሰብአዊ ፍጡር፣ እንደ ግለሰብ እንደዚህ አይደለም የማምነው። ያ ሆኖ በተገኘበት በኢትዮጵያም ሆነ በዓለም ዙሪያ የትም ቢሆን እነኛ መብቶች እንዲከበሩ መታገል አለብን ብያምናለሁ። ሚስተር ነዳል ግልጽ ደብዳቤውን ከጻፉላቸው ከኢትዮጵያው ፕሬዚዳንት ሙላቱ ተሾመ ቢሮ የተሰጠ ምላሽ እስካሁን ያለመስማታቸውን ይናገራሉ። ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ የሚረዱ አገሮች አገሩ ካናዳ ቆማላቸዋለች ላሏቸው ሴቶች መዋላቸውን ማረጋገጫና ማስጠበቂያ አንዳች በስራ ላይ የዋለ ሥርዓት ወይም ማሰራር ይኖራቸው ይሆን በሚል ለቀረበላቸው ጥያቄም ሚስተር ነዳል ሲመልሱ አገራቸው በቀጥታ ለአገሮች የምትለግሰውም ሆነ በተዘዋዋሪ በተባበሩት መንግስታትና በተባበሩት መንግስታት ድርጅት እና ሌሎች ዓለም አቀፍ ተቋማት አማካኝነት የምትሰጠው እርዳታ ለታለምበት መድረሱን ለማረጋገጥ ግን እንሻለን ነው የሚሉት። በድጋሚ ምንጊዜም ስለ ህዝብ እንጂ ስለ መንግስት አይደለም በየትኛውም ዓለም አቀፍ ተራዶ ስንሳተፍ የትኛውንም ሀገር ለመርዳት በምንንቀሳቀስበት ወቅት የአምባገነኖችን ዕድሜ ለማራዘም ህዝባቸውን የሚያጉላሉ መንግሥታት ሥልጣን ላይ እንዲቆዩ ለመርዳት ምርጫዎችን እንዲያሰናክሉ ወይም ለተረጂው ሕዝብ የታለመ እርዳታን ራሳቸውን ለማበልጸግ ያለ መዋሉን ማረጋገጥ ግዴታችን ነው። ይሄ ሁልጊዜም መንግሥታችንን ተጠያቂ ለማድረግ ልዩ ትኩረት ሰጥቼ የምሠራበት ጉዳይ ነው። አድማጮች፣ የፕሬዝዳንት ሙላቱ ተሾመን ጽፈት ቤት ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። ቃል የተገባለትን የቴዲ አፍሮን የራሱን ድምፅ ጨምረን ሁሉንም እንዳገኘን ይዘን እንቀርባለን። ፍቅር ለያዘው ሰው ከልካዬለሁ፣ ዳኛ ተፈጥሮና የወቅት ፍርርቅ የሚከስቷቸው ስዕሎች፣ እንደ ወረሃ መስከረምና አደይ አበባ ያሉ ግጥምጥሞሾች የንጉሥ አክሊሉ ዝግጅት የሚቃኘው ይሆናል። የአዲስ አበባ መስኮት ሊከፈት ነው የዛሬው የኔ መስኮት ሲከፈት የመስከረም አበባ የመስከረም አደይ ነው ወለል ልብሎ የሚታየው ቀደም ሲል በመግቢያው ላይ እናንተ ራሳችሁ እንደገለጻችሁት ይህ የዛሬው የ2010 ዓ ም የመጀመሪያው የሬዲዮ መጽሔት ዝግጅት ነው ብዙ ጊዜ መስከረም አንድ ካል ጀምሮ መስከረም ጠባ እንላለን። እዮሃ አበባዬ መስከረም ጠባዬ። መስከረም ግን ለመጥባት ከነገ ጀምሮ ብቻ 11 ቀናት ይቀሩታል። ምክንያቱም ክረምቱ ሰኔ 26 ገብቶ የሚወጣው መስከረም 25 ቀን ከ11 ቀን በኋላ በመሆኑ ነው። ለሁሉም እስቲ ዛሬ ስለ መስከረም አበባ፣ ስለ መስከረም አደይ፣ ስለ ልምላሜው፣ ስለ ፍሬው፣ ስለ አዝሪቱ፣ ስለ ሌላ ሌላውም ሁሉ፣ ስለ ተፈጥሮ ውበቱ ምድር በአረንጓዴ ሸማ አሸብርቃ ስለመታየቷ እንጨዋወት። መላከ ምክር ከፍ ያለው መራሂ መልካም። እንግዲህ መስከረም ከጠባ፣ አደይ ከፈነዳ እንኳን ሰው ዘመዱን ይጠይቃል፣ ባዳ ይባላል። ውሃው እየቀነሰ እየጎደለ ስለሚሄድ መስከረም ሲጠባ ውሃው ይጎላልና ወንዝ ወዲህ ማዶና ወንዝ ወዲያ ማዶ ያሉ ዘመዶች ሁሉ ይገናኛሉ ማለት ነው። ሲገናኙ ታዲያ አበባ እየቀጠፉ እንኳን አደረሳችሁ ለቅዱስ ዮሐንስ፣ ለሪሳ አውደ አመት ዮሐንስ እንኳን አደረሳችሁ እያሉ የቆላውም የደጋውም ዘመድ አዝማዱ ሲገናኝ ደስታውን የሰውም እኮ ፈገግታ አበባ ነው። ምድር ብቻ አይደለችም፣ በፈገግታ በአበባ ያጌጠች ሰውም እኮ ከሚያየው ከሚገነዘበው አይቶ ወዳጁን አብሮ አደጉን ሲያይ ፈገግ እያለ ነጭ ጥርሱን እያሳየ ሲቀር ሁሉም አበባ ነው። ቤቱም አበባ ነው፣ ውጩም አበባ ነው። ስለዚህ መስከረም ለእኛ ለኢትዮጵያውያን፣ በኢትዮጵያ ባህል የተለየ ነው። አረንጓዴ የሆኑ ነገሮች ሁሉ አበባ አንቡጥለው አበባ ይታይባቸዋል። ዱር አውላጡ፣ ጫካ ሁሉ በአበባ ነው። በየግቢው፣ በያጥሩ ስር አበባ ነው የሚታየው። ስለዚህ ሰሎሞን በክብሩ ያለበሰውን አበባ ምድር ለበሰች ይለለም ቅዱስ ያሬድ። ሰሎሞን እንኳ ያለበሰውን አበባ ምድር በተለያየ አበባ አጊጣ ትታያለች ይላሉ እና ከምክር ከፍ ያለው መራሂ ይሄ ነገር በሁሉም የኢትዮጵያ ክፍሎች ሊሆን እንደሚችል ቀጥሎ ይናገራሉ። በኢትዮጵያ ባህል፣ በኢትዮጵያ ስርዓት በዚህ ቦታ ተብሎ አይወሰንም። ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ፣ በመላ ኢትዮጵያ ዳር ለዳር እግዚአብሔር ያደላት ሀገር ናት። የአየሯ ንብረት ደጋ፣ ወይና ደጋ፣ ቆላ እነዚህ ሁሉ ዝናብ ስለሚያገኙ ምድር የራሷን አስተዋጽኦ ታደርጋለች። ስለዚህ መስከረም ሲጠራ ብዙ ነገሮች ይታያሉ። እህሉም ያ በእኛ ባህል ግንቦት የዘር መዝሪያ እንጂ ቡቃያ ሁኑ የከረመው ወለዳዬ እየያዘ እህሉ እያበበ ነው የሚታየው ወለዳዬ ይወልዳል እህሉ እንግዲህ ገብሶ ስደው ይወልዳል። አተር ባቄላ እቡጥ ይጥላል። አዝሬተ ምድር ሁሉ ይፈካሉ። አዝሬተ ምድር ሁሉ በየራሳቸው ዱር ገደሉ ብቻ አይደለም፣ አዝሬተ ምድር ሁሉ ያብባሉ። የሚቀጥለው ጽጌ እሸት የሚበላበት ሲዳር አይደለም ወደ መጸው ለመሄድም ወደ መጸው ለመሄድም ምክንያቱም የኢትዮጵያ የዘመን አከፋፈል በድጓው ከሰኔ ሀያ አምስት እስከ መስከረም ሀያ ስድስት ድረስ ዘመነ ክረምት ነው። መላከ ምክር ከፍ ያለው የእኛን ዘመነ ክረምት ከአውሮፓውያኑም ጋር አያይዘው እንዲህ ይላሉ። ከአውሮፓ ዘመነ ክረምት የእኛ ዘመነ ክረምት ይለያል። የአውሮፓ ዘመነ ክረምት ሚሉት ዘጠኝ ክረምት ነው። እኛ በአራት አረፍተ ዘመን እንከፍለዋለን። እነሱ ግን ዘጠኝ ወር ሙሉ ከመስከረም መጨራሻ ጀምሮ አዝመራቸውን ሰበሰቡ። በሶስት ወር ከቢያዚያ ሶስት ጀምሮ ነው ፀሐይ ጨረሯን የምዘረጋ በአውሮፓ የበረዶው ናዳ እየቀለጠ ይወርዳል። በረዶ የረጋበት ሁሉ እርሻ ቅብቅብ ታርሶ ተዘርቶ በሰኔ በሐምሌ ፀሐይ ሆኖ በዚህ ሶስት ወር ውስጥ ነው እነሱ አዝመራቸውን የሚሰበስቡ። ለእኛ ያ ክረምት ነው፣ ለእነሱ ደግሞ የእርሻ የአዝመራ መሰብሰቢያቸው ነው። እንለያያለን። በዚህ እኛ የዘራነውን የምናርምበት ፍን የምንዘራበት ዘመነ ክረምት ነው የምንለው። እነሱ ደግሞ የአዝመራ የሰብል ወራቸው ነያ። መልካም መልአከ ምክር ከፍ ያለው መራሂ መስከረም ሀያ ስድስት ቀን የሚገባው መጸው የሚሉ አሉ። ጸደይ ብለውም እስካሁን ድረስ ደግሞ የሚያስተምሩ አሉ። ለምን በዚህ ዙሪያ የዛሬ አስራ አምስት ቀን እንጨዋወታለን። እስከዛው እንግዲህ ሁላችንም ደህና እንቆይ። የአገር ጉዳይ የአገር ውሎ አዳርና አቅጣጫ። የአገር ጉዳይ የአገር ውሎ አዳርና አቅጣጫ። ቀደም ብለህ የደቆምከው ይህ ዝግጅታችን ካለፈው አመት መስከረም አንስቶ በተለያዩ የአገር ጉዳዮች ላይ ሄደት መለስ እያለን ቢሆን መላልሰን እንግዶችን እናቅርብበት የነበረ ነው። እንዲህ ባለው አስጨናቂ የሚመስል ሁኔታ ውስጥ ሰዎች ከዛ ጭንቀት አሻግረው ምን ማየት ይችላሉ የሚለውን ለማነሳሳት የምንሞክርበት ነው። ለሌላ አዲስ አመት ሁለተኛ ዙር የአገር ጉዳይ ለመጀመር መንደርደሪያውን የምናስቀድምበት ምጥን ዝግጅት ነው። ዛሬ እንግዳ የለንም። መልካም፣ እኛው እንግዶች እንሆንና ዛሬ የአገር ጉዳይ ላይ እናትኩር። አገር ጉዳይ ብዙ አሳሳቢ ነገሮች አሉ ከግራም ከቀኝም ከወጣትም ከአዋቂዎችም ከጎልማሶችም ተሰሚነት ያላቸው ብዙዎች መደማመጥ ባልቻሉበት ጊዜ መደመጥ የሚችል ቃል ሊያቀብሉ የሚችሉ አቅጣጫ የሚጠቁሙ የአገር ጉዳይ በቋፍ ያለ የሚመስልበት የኃይልና ሌሎች እርምጃዎች ወደ ተባባሰ ሁኔታ ውስጥ እየከተቱ ያሉበትን ከወዲሁ ለማድረቅ ብቻም ሳይሆን ዘለቄታ ያለው የአገር የሕዝብ ደህንነት ይፈጠር የሚችልበትን ሁኔታ ትኩረት ለማድረግ የሚዘጋጅ ነው። ታዲያ እንግዶቻችን ብቻ ሳይሆኑ አዲሱ እዚህ ፕሮግራም ላይ ይህን ሀሳባችንን ፈንጠቅ አድርገን ከመዝጋታችን በፊት አድማጮቻችንን እንደ ወትሮው ሁሉ እንጋብ አድማጮች የንቃ ተሳትፎ ማድረግ የሚችሉበት አዎንታዊ አስተዋጽኦ ማበርከት የሚቻልበት ውጥንቅጥ በሚፈጠርበት ሁኔታ ውስጥም አሻግሮ የተስፋ ብርሃን ጭላንጭልን ማየት እንዲቻል፣ ስህተቶች እንዳይሰሩ፣ ህዝብ ለህዝብ የሚያጋጭ ሁኔታዎች እንዳይፈጠሩ አሁን በምስራቅ ኢትዮጵያ በኦሮሞና በሶማሌ ኢትዮጵያውያን መካከል እንዳለው አይነት ግጭት እንዳይፈጠር ይህን ሁሉ ማድረግ የሚያስችል የአድማጮች የህብረተሰብ ተሳትፎ የሚኖርበት ፕሮግራም ነው እና አድማጮች ይህን ተረድታችሁ በሚቀጥለው ራዲዮ መጽሔት ምትልኩልንም እንደምናስተናግድ እናስታውቅ። መልካም ነው። ከጠቀስከው አይቀር በሰሜንም እንዲሁ ችግር አለ። በአማራው ክልል በተለይም በቅማንት በወልቃይቶች አካባቢ እና እነዚህም ሁሉ አሳሳቢ የአገር ጉዳዮች የሚቃኙልን እንግዶች እየጋበዝን የአገር ጉዳይ የአገር ውሎ አዳርና አቅጣጫ በሚለው ዙሪያ እንወያለን። ወደ ቀጣዩ ፕሮግራም እንለፍ። መልካም አዲሱ አሎላ። ወደ ቀጣዩ ዝግጅት ከመሄዳችን በፊት ግን አንድ ጥያቄ አለኝ። ምን አይነት ጥያቄ? ስንት አመትክ ነው? ሁለት ነገሮች ናቸው። ከምትለዋለች ቁጥር ጠይቀሃል። እንደ እኔ የቀለደባቸው የለም እኮ ግን አይታረሙም። አሁንማ ትልቁም ትንሹም እንደምን ነክ ደህና ነክ። የወደድኩ እንዳይመስል በማሾፌ እንዲጠሉት ነው፣ ግን እነሱ የወደድኩት ይመስላቸው ይሆናል። በዚህ አነጋገር አዲሱ እንዳንተ የቀረደ ያለ ይመስለኛል። አየህ፣ እኔ ግን አሪፍ ነኝ። ለምኑ? ቀኗን ቆጥሬ ዘመኑን አስልቼ ዛሬ ልደትህ መሆኑን አወቅኩም። እውነትም አሪፍ ማረጋገጫ ሰጣ። እርግጠኛ ነኝ ይሄኔ አድማጭም መልካም ልደት እየተመኘልህ ነው። በያ አለበት። በጣም አድርጌ አመሰግናለሁ። ስንት አመትህን አሉላ ሲሉ የዘመሩም አይጠፉም። ሀኦልዳዩ እንዴት ነበር ዜማ እሱ ብቻ አይደለም። ከዚህም ከቅርብም ከሩቅም ሚስጥሩን ያወቁ እንደኔ ዘመኑን ያሰሉ መልካም ልደት አሉላ ይሉሃል በየ በጣም አድርጌ ያመሰግናለሁ እግዚአብሔር ይስጥልኝ። አድማጮች ለሌሎች ቀሪ ዝግጅቶቻችን በቂ ሰዓት ያገኘን አይመስልም። ለትውውቅ ያህል ከአዲስ አበባው የእንቁ መጽሔት ዋና አዘጋጅ ታምራት ኃይሉ ጋር የጀመርነው ወግ፣ እንዲሁም በቴዲ አፍሮ አዲስ የሙዚቃ ቪዲዮ ዙሪያ የተያያዘ እነኚህንም በሌላ ፕሮግራም ይዘን ልንመለስ ነው። ለአሁኑ ግን ሰዎች ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱ ነው የፈቀዳቸው። እናም ድምፃችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። ራዲዮ መጽሔት ስትሉ አሁን ተክታችሁ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ኢሜል ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ጻፉልን። ደብዳቤ ለሚቀናችሁ ዛሬ ዛሬ ደብዳቤ ቀርቷል። ለሁሉም ግን እመርጣለሁ የደብዳቤውን መንገድ ላለ ለአሜሪካ ድምፅ ራዲዮ አማርኛ አገልግሎት የራዲዮ መጽሔት አዘጋጆች አድራሻችን 330 ኢንዲፔንደንስ አቨኒው ሳውት ዌስት ዋሽንግተን ዲሲ 20237። አሁን ወደ ማጠናቀቁ ልንሄድ ነው። እየውም መኮንን ቀደም ብሎ ከጀመረው ነገን ሊው ካለ ዜማ ቅንተዋችኋለን ያለው በችግስት ስጠብቅ ደግነት

አሁን የዜና ማጠቃላይ ይነበባል። የጀርመኗ መሪ አንጌላ መርከል ዛሬ በተካሄደው ታሪካዊ በተባለ ፌዴራል ምርጫ ለአራተኛ ጊዜ አሸንፈዋል። የምርጫው ዘመቻ ከሶስት ወራት በፊት ከተጀመረበት ጊዜ አንስቶ እንደሚያሸንፉ ተገምቶ ነበር። ይሁንና ገዢው ክርስቲያን ዲሞክራቲክ ፓርቲ ከተጠበቀው ያነሰ ድርሻ ነው ያገኘው። ጽንፈኛው ቀኝ ፓርቲ ከተጠበቀው በላይ የበዛ ድምፅ አግኝቷል። ፈረንሳይ ውስጥ ዛሬ ወደ ግማሽ የሚሆኑ የሕግ መወሰኛ ምክር ቤት አባላት እየተመረጡ ናቸው። ይህ ምርጫ ለፕሬዚዳንት ኢማኑዌል ማርኮን ያላቸው እቅድ የአዲስ ወቅድ ወሳኝ ነው ተብሏል። ማርኮን ከተመረጡ ገና አራተኛ ወራቸው ሲሆን፣ ተወዳጅነታቸው እየቀነሰ ሄዷል። ቢያንስ ሶስት የተባበሩት መንግስታት ድርጅት ሰላም ጠባቂዎች ሰሜን ማሊ ላይ እንደተገደሉ በሀገሪቱ ያለው የመንግስታት ድርጅት ተልዕኮ ገልጿል። አደጋው የደረሰው የተልእኮ መኪና በነጋው ከተማና በአንፍስ መንደር መካከል ባለው መንገድ ላይ የተቀበረ ፈንጂን ከመታች በኋላ ነው። አምስት ሰላም ጠባቂዎች በፍንዳታው ቆስለዋል። እስካሁን ባለው ጊዜ ለፍንዳታው ኃላፊነት የወሰደ ቡድን የለም። ይሁንና በአካባቢው ያለው አልቃይዳ ተግባር እንደሚመስል ተገልጿል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራሙን ካቀነባበረልን ንጉሶ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም፣ ደህና ደሩ፣ ደህና